ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 27 2012 ዓ ም ዝግጅታችን ጀመረ። በትላንትና እለት በመቀሌ ከተማ እና በሌሎች የክልሉ ከተሞች የክልሉ ልዩ ኃይል አባላትና ታጣቂ ሚሊሻዎች ወታደራዊ ሰልፍ በማካሄድ ትዕይንት ስለማከናወናቸው እንዲሁም በከተማው ስላጋጠመው የገበያ እሳት ቃጠሎ ዘገባ አለን። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻቸው አድማጮች፣ ዜናዎቹን የማሰማችው ቆንጅ ይታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ለ6907 ሰዎች የላቦራቶሪ ምርመራ ተከናውኖ 583 ሰዎች ላይ ኮሮና ቫይረስ መገኘቱን የጤና ሚኒስቴር ዛሬ አመሻሹ ላይ በፌስቡክ ገጹ አስታውቋል። በአሁኑ ሰዓት በቫይረሱ የተያዙ ሰዎች ቁጥር 19289 እንደደረሰ ነው የገለጸው። በሌላ በኩል ባለፉት 24 ሰዓታት በኮሮና ቫይረስ ምክንያት የ26 ሰዎች ሕይወት ማለፉንም አክሎ አስታውቋል ይህ በአጠቃላይ በቫይረሱ ሳቢያ ሕይወታቸው ያለፉትን ሰዎች ቁጥር 336 አድርሶታል። በኢትዮጵያ በአጠቃላይ ከመጋቢት ወር አንስቶ ለ444226 ሰዎች የኮሮና ቫይረስ ምርመራ ተከናውነዋል። በዓለም የኮቪድ-19 ወረርሽኝ ዜናዎች ደግሞ በኮሮና ቫይረስ የተጠቁት ሰዎች ቁጥር 18,117,821 ለህልፈት የተዳረጉት 690,181 መድረሳቸውን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል አመልክቷል። በዩናይትድ ስቴትስ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ4 ሚሊዮን 668395 እንዳለፈ ነው የተገለጸው። የሞቱ ሰዎች ቁጥር ደግሞ 154944 መድረሱን መረጃው ያመለክታል። በቫይረሱ ተጠቂዎች ብዛት ከዓለም አንድ አራተኛውን ገደማ መያዟ ነው። ዋይት ሀውስና የዩናይትድ ስቴትስ ምክር ቤት ዴሞክራቶች ለብዙ ሚሊዮን ስራ አጦች መርጃ ከፌዴራሉ መንግስት ወጪ የሚሆን ገንዘብ የሚጨምረው አዲስ የድጋፍ እቅድ ዙሪያ ዛሬም ድርድራቸውን ቀጥለዋል። በወረርሽኙ ምክንያት ከስራቸው ለተፈናቀሉ በየሳምንቱ ይሰጥ የነበረው የ600 ዶላር ድጋፍ ባለፈው ሳምንት እንደተቋረጠ የሚታወቅ ነው። በሀገሪቱ ካለፈው ሰኔ ወር ጀምሮ የቫይረሱ ተጠቂዎች ቁጥር በእጅጉ እየጨመረ መሄዱን እንደቀጠለ ነው። አንዳንዶቹ ክፍለ ግዛቶች በዚሁ የተነሳ ኢኮኖሚውን እንዲያንሰራራ ብለው አንስተዋቸው የነበሩትን የእንቅስቃሴ ክልከላዎች መልሰው እያጸኑ ናቸው። የዋይት ሀውስ የኮሮና ቫይረስ ግብረ ኃይል አስተባባሪ ዶክተር ዴብራ ብሪክስ ትናንት ለሲኤንኤን በሰጡት ቃል ወረርሽኙ አዲስ ምዕራፍ ገብቷል። እንደ ትላልቆቹ ከተሞች ሁሉ በገጠሩም አብዝቶ እየተስፋፋ ነው ብለዋል። በአውስትሬሊያ ደግሞ በሁለተኛዋ ትልቋ ከተማ ሜልበርን የግድ ክፍት መሆን የሌለባቸው የንግድና የሌላም ስራ ዘርፎች ከነገ ወዲያ ረቡዕ ጀምሮ ለስድስት ሳምንታት እንዲዘጉ ታዟል። ፊሊፒንስ የኮሮና ቫይረስ ተያዦች ቁጥሯ ከአንድ መቶ ሺህ ያለፈ ሲሆን በዋና ከተማዋ ማኒላና እጅግ ብዙ ሕዝብ በሚኖርባቸው አምስት ክፍለ ግዛቶች ለሁለት ሳምንታት የሚዘልቅ የእንቅስቃሴ እገዳ መታዘዙ ታውቋል። ወደ ዩናይትድ ስቴትስ ስንመለስ ባለፈው ሰኔ ወር በወጣ ስታቲስቲክስ መረጃ መሰረት የዩናይትድ ስቴትስ የስራ አጥነት መጠን ከ11 ከመቶ አሻቅቦ ነው የሚገኘው። ከስራቸው ለተፈናቀሉት በሚደረግ ድጋፍ ዙሪያ በዩናይትድ ስቴትስ በመወሰኛው ምክር ቤት ሪፐብሊካኖችና በተወካዮች ምክር ቤቱ ዲሞክራቶች መካከል የቀጠለውን እሰጥ አገባ በሚመለከት በቪኦኤው ኢሻ የተጠናቀረ ዘገባ አለ። ስመኝሽ የቆየ ታቀርበዋለች። በኮሮና ቫይረስ ወረርሽኝ ምክንያት ስራቸውን ላጡ አሜሪካውያን በሳምንት የሚሰጠው ስድስት መቶ የአሜሪካ ዶላር ቀነ ገደብ ባሳለፍነው ሳምንት መጠናቀቁን ተከትሎ ዲሞክራቶች ድጋፉ እስከ አመቱ መጨረሻ እንዲራዘም እየጠየቁ ነው። የዩናይትድ ስቴትስ ምክር ቤት አፈ ጉባኤዋ ናንሲ ፔሎሲ ፓርቲያቸው ለዚህ አጥብቆ እየተደራደረ መሆኑን ያስረዳሉ። እኛ በሳምንት 600 ዶላር እንዲሰጥ ነው የምንጠይቀው። እነሱ 200 ዶላር የሚል አማራጭ አቅርበዋል። እኛ እናውቅላችኋለን። ካልሆነ በስተቀር ገንዘቡ ለሰዎች ኑሮ በቂ እንዳልሆነ ግልጽ ነው። የዩናይትድ ስቴትስ ምክር ቤት ሪፐብሊካኖችና ዲሞክራቶች እያደረጉ ባለው ድርድር ላይ ዲሞክራቶች ከዚህ ቀደም ጸድቆ የነበረው የሶስት ትሪሊየን ዶላር የገንዘብ እርዳታ እንዲራዘም ሲጠይቁ ሪፐብሊካኖቹ ግን ወደ አንድ ትሪሊየን ዶላር እንዲወርድ እየተከራከሩ ነው። በሁለቱም ወገኖች ያሉ ተደራዳሪዎች ግን እስካሁን ወደ ስምምነት የሚያደርስ አዝማሚያ አለመኖሩን ተናግረዋል። የአሜሪካው ትሬዥሪ ሴክረታሪ ስቲቨን ሙቺን ለሮይተርስ በሰጡት መግለጫ አንዳንድ አሜሪካውያን በጣም ብዙ ሲከፈላቸው አንዳንዶች ደግሞ በቂ እንደማያገኙ ተናግረዋል። we have to balance there's obviously a need to support workers to support the economy ማመጣጠን መቻል አለብን። አሜሪካዊ ሰራተኞችና ኢኮኖሚው ድጋፍ እንደሚፈልጉ ግልጽ ነው። ሰዎች የነሱ ጥፋት ባልሆነና በዚህ አስከፊው ወረርሽኝ ምክንያት ስራቸውን አጥተዋል። በሌላ በኩል ደግሞ ለመጪው ትውልድ ግዙፍ ዕዳ እያከማችን እንዳይሆን መጠንቀቅ አለብን። ሁለቱ ፓርቲዎች በኢኮኖሚ ድጐማ ዙሪያ የሚያደርጉት ድርድር እንደቀጠለ ሆኖ የሕግ አውጪዎች አሁንም በሀገሪቱ በከፍተኛ ሁኔታ እየጨመረ የሚገኘውን የኮሮና ቫይረስ ተጠቂዎች ቁጥርና የሟቾች ቁጥር መፍትሄ ሊበጅለት እንደሚገባ ያስጠነቅቃሉ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው ሱዳን ብሉ ናይል ጠቅላይ ግዛት ቡት የምትባል ከተማ ላይ ከባድ ዝናብ ባስከተለው የጎርፍ አደጋ አምስት ሰዎች ህይወታቸውን ሲያጡ ወደ 1200 የሚጠጉ መኖሪያ ቤቶች ወድመዋል አቅራቢያው በምትገኝ ሌላ ዌድ አቡክ የምትባል ከተማም ከ120 በላይ መኖሪያ ቤቶች እንደፈራረሱ ተገልጿል ሺ ሰዎች የሚኖርባት ቡት የምትባለው ከተማ ያለመጠጊያ የቀሩ ብዙ ሴቶችና ህጻናት ደጅ እንዳደሩ የሱዳን ቀይ ጨረቃ ማህበር አስታውቋል። የጎርፉ መጥለቅለቁን ያስከተለው በከተማዋ የሚገኘው ግድብ በመፍረሱ መሆኑን የአካባቢው ባለስልጣን ለአሶሽየትድ ፕሬስ ገልጸዋል። ሱዳን ዋና ከተማ ካርቱም ላይ በጣለው ከባድ ዝናብም አንድ ሺህ የሚሆኑ መኖሪያ ቤቶች በጎርፍ መጥለቅለቃቸውን የአገር ግዛት ሚኒስትሩ ሌተና ጄኔራል አልታሪፊ ኢድሪስ ገልጸዋል። በሀገሪቱ ዙሪያ በጎርፍ ሳቢያ ቢያንስ 2380 መኖሪያ ቤቶች መውደማቸውን ወይም መጎዳታቸውን ነው ሚኒስትሩ ያመለከቱት። በርካታ ትምህርት ቤቶች፣ መስጂዶች፣ መደብሮች ላይም ጉዳት እንደደረሰ ገልጸዋል። ከተባበሩት መንግስታት ድርጅት በተገኘ መረጃ መሰረት ባለፈው አመትም እንዲሁ በሐምሌ እና በነሀሴ ወራት ከሱዳን 18 ክፍለ ባለፈው ዓመትም በሐምሌና በነሐሴ ወራት ከሱዳን 18 ክፍለ ግዛቶች ውስጥ በ16ቱ በደረሰ የጎርፍ መጥለቅለቅ 78 ሰዎች መሞታቸው ታውቋል። ማይክሮሶፍት ኩባንያ ቲክቶክ የተባለውን የአጫጭር ቪዲዮ አፕ ወይም መተግበሪያ ከቻይናው ባይት ዳንስ ላይ ለመግዛት የጀመረውን ድርድር እንደሚቀጥል አስታወቀ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ግዙፉ የቻይና ኩባንያ ባይት ዳንስ በ45 ቀናት ውስጥ የሽያጭ ድርድሩን እንዲያጠናቅቅ ጊዜ ሊሰጡ መስማማታቸውን ሁለት ጉዳዩን የሚያውቁ ሰዎች ገልጸዋል። ማይክሮሶፍት የግዢ ድርድሩን እንደ አውሮፓውያን አቆጣጠር መስከረም 15 ቀን ለማጠናቀቅ ያለመ ሲሆን ዋና ስራ አስፈጻሚው ሳቲያ ናዳላ ከሚስተር ትራምፕ ጋር ከተነጋገሩ በኋላ ባወጣው መግለጫ አሜሪካውያን የቲክቶክ ተጠቃሚዎች የግል መረጃ ወደ ዩናይትድ ስቴትስ እንደሚዛወርና እዚሁ እንደሚጠበቅ አረጋግጣለሁ ብሏል። የግዢው ስምምነት ላይ እንደሚደረስ በእርግጠኝነት ለመናገር እንደማይቻልም ማይክሮሶፍት በመግለጫው አስታውቋል። ባይትዳንስና ማይክሮሶፍት የሚያደርጉትን የግዢ ሽያጭ ድርድር የዩናይትድ ስቴትስ የውጭ ኢንቨስትመንት ኮሚቴ የሚቆጣጠረው ሲሆን የዩናይትድ ስቴትስ መንግስታዊ ኮሚቴው ማናቸውንም ስምምነት የማገድ መብት ያለው መሆኑን ነው ሁለቱ ምንጮች ያመለከቱት። ባይት ዳንስ፣ ማይክሮሶፍት እና ዋይት ሀውስ አስተያየት እንዲሰጡ ለመጠየቅ የተደረገው ሙከራ ለጊዜው አልተሳካም። ትናንትና ግን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለፋክስ ኒውስ በሰጡት ቃለ መጠይቅ ፕሬዚደንቱ በቅርቡ እርምጃ ይወስዳሉ ማለታቸው ይታወሳል። በመጨረሻም ምስራቅ አፍጋኒስታን ውስጥ ጃላላባድ የምትባለው ከተማ በሚገኝ ወህኒ ቤት ላይ የእስላማዊ መንግስት ታጣቂዎች ባደረሱት ጥቃት ቢያንስ 29 ሰዎች ሲገደሉ፣ ሀምሳ የሚሆኑ ሌሎች ደግሞ ቆስለዋል። እስረኞችና የጥበቃ አባላት እንዳሉባቸው ነው የተገለጸው። የአካባቢው የአይሲስ ቡድን ትናንት የከፈተው ጥቃት እስከ ዛሬ ከቀትር በኋላ እንደቀጠለ ነው የአካባቢው ባለስልጣናት የገለጹት። የአፍጋኒስታን የመከላከያ ሚኒስቴር ባወጣው መግለጫ ወህኒ ቤቱን ተቆጣጥረናል መልሰን ብሏል። ገብተው የነበሩ አምስት አጥቂዎች ተገለዋል ሲልም አክሏል። ጥቃቱ በደረሰበት ወቅት በወህኒ ቤቱ 1ሺ 800 እስረኞች እንደነበሩና አንድ ሺህ የሚሆኑት ለማምለጥ ሞክረው በፖሊስ ቁጥጥር ስር ውለዋል ብሏል። የጠፉም እንዳሉ ተናግሯል። አይሲስ ለጥቃቱ ኃላፊነት ወስዷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 27 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አትቪ አምሃሪክ እንዲሁም በአሀዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በትላንትናው ዕለት በመቀሌና በሌሎች የትግራይ ክልል ከተሞች የልዩ ኃይል አባላትና ታጣቂ ሚሊሻዎች ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። የትግራይ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ተኪዩ መተኩ ትግራይ ክልልን በኃይል ለማንበርከክ የሚደረግ ጥረት እንደማይሳካ ሊታወቅ ይገባል ብለዋል። በሌላ ዜና በመቀሌ ከተማ የሚገኝ አዲ ሐቂ ተብሎ በሚታወቅ ገበያ ቦታ ላይ የእሳት አደጋ አጋጥሟል። የእሳት አደጋው መነሻ ምርመራ እየተካሄደ መሆኑና በአደጋው ደግሞ የአምስት መቶ ሀያ ነጋዴዎች ንብረት መውደሙን ፖሊስ ገልጿል። ሙልጌታ ጽበሀ سرسر سقابلو በትግራይ ክልል መቀለ ከተማና ሌሎች የክልሉ አካባቢዎች በርካታ የክልሉ የልዩ ኃይል አባላትና ታጣቂ ሚሊሻዎች በትናንትና ሁለት ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። በትዕይንቱ የተሳተፉ የልዩ ኃይልና የሚሊሻ አባላቱ ቀላልና ከባድ የጦር መሳሪያዎች ታጥቀው ታይተዋል። ትናንት ረፋድ ላይ በመቀለ ጎደናዎች ላይ በሰልፍ ሲጓዙ የታዩት ወታደራዊ የደንብ ልብስ የለበሱት የታጠቁ የልዩ ኃይል አባላትና ሚሊሻዎች በከተማው ወደሚገኝ ስቴዲየም በመጓዝ ተሰብስበዋል። በስቴዲየሙ የትግራይ ክልል የጸጥታና አስተዳደ የአምባሳደር ቢሮ ኃላፊ አቶ ተኪው መተኩ ባሰሙት ንግግር በክልሉ ሰላም እንዲሰፍን የጸጥታ ኃይሉ ከሕዝብ ጋር በተቀናጀ እየሰሩ ናቸው ብለዋል። የትግራይ ክልል በኃይል ለማንበርከክ የሚደረግ ጥረት እንደማይሳካ ሊታወቅ ይገባል በማለትም ገልጸዋል። ጸለትና ኮሩና ህልውናና ፈጥፎና ዳግም ናባርነትም ታሪክ ጸልማት ጊዘን ክምልሱና ጠላቶቻችን ሊወሩን ህልውናችን ሊያጠፉ ዳግም ወደ ባርነትና ጨለማ ዘመን ሊመልሱን በሁሉም አካባቢ ስም የማጠልሸት ሰላም የማደፍረስ እንቅስቃሴ እያደረጉ እያየን ነው። በተለይ ሁልጊዜ እረፍት የማይሰማቸው መሬት የሚያስጨንቃቸውና የሚናፍቃቸው የትምክህት ኃይሎች በህዝባችን ያላቸው ጥላቻና ንቀት በግልጽ እያየን ነው። የአካባቢያቸው ሰላም አደፍርሰው የእኛም ሰላምና አንድነት ለማወክ ቁልፍ ተግባራቸው አድርገው የሚችሉትን ሁሉ እያደረጉ ይገኛሉ። በተገላቢጦሽ ህወሀት ልትወረን ተዘጋጅታለች ብለው ለሚያወሩ ኃይሎች በክንዳችንና በአንድነታችን የክልላችን ሰላምና ዋስትና ለማረጋገጥ እናንተ የጸጥታ ኃይሎች የምታደርጉት ጥረት መልእክት ነው። መልእክቱ ደግሞ የትግራይ ሕዝብ የጸጥታ አካልና ወጣቱ ለማንኛውም ሕዝብ ስጋት እንዳልሆነ ለመውረርም የሆነ ይሁን ምክንያትና ታሪክ እንደሌለን፣ በእኛ ላይ ሊደርስ የማንፈልገው ጭቆና በማንኛውም አካል እንዲደርስ እንደማንፈልግ፣ ለዚህም እንደምንታገል የኢትዮጵያ ሕዝቦች ተንትነው ያውቁታል። በጦር መሳሪያና ኃይል ወደ ባርነትና ጨለማ ዘመን ሊመልሱን የሚፈልጉ ኃይሎች በክንዳችንና በመስዋዕትነታችን መብታችንና የክልላችን ሰላምና ደህንነት እንደምናረጋግጥ ግን ሊያውቁ ይገባል ነው ያሉት። ኃላፊው በክልሉ የሚካሄድ ምርጫ ለማደናቀፍ የሚደረግ እንቅስቃሴ ለመከላከል ዝግጁ ነን በማለትም ኃላፊው ገልጸዋል። የትግራይ ብልጽግና ፓርቲ በበኩሉ በፌስቡክ ገጹ ለታየው ትዕይንት ሰልፉ የህዝብ ጤንነት አደጋ ላይ የጣለ ህግ የጣሰና ፍጹም ኃላፊነት ስሜት የጎደለው ተግባር ነው በማለት ኮንኖታል። ትግራይ ውስጥ ኮሮና በማስፋፋትና የህዝብ ጤና አደጋ ላይ በመጣል የፖለቲካ ትርፍ ለማግኘት የሚደረግ የወንጀል ተግባር በአፋጣኝ ይቆ ቁም ሲልም ፓርቲው ገልጿል። ትዕይንቱ አስመልክቶ ተጨማሪ ማብራሪያ ከክልሉ አመራሮች ለማግኘት ያደረግኩት ጥረት አልተሳካም። በሌላ ዜና በመቀለ ከተማ ከሚገኙ ገበያዎች ትልቁና አብዛኛው የከተማው ማህበረሰብ የሚገበያዩበት በሐውልት ክፍለ ከተማ የሚገኝ የአድ ሐቂ ገበያ ከቅዳሜ ወደ እሁድ አጥቢያ ከሌሊቱ ሰባት ሰዓት ተኩል አካባቢ ነበር የእሳት አደጋው የተነሳው። በገበያው ንብረት ከወደመባቸው ነጋዴዎች መካከል አቶ ሀይላይ ገብረስላሴ አንዱ ናቸው። በገበያው ቃጠሎ መነሳቱ ሰምተው ከሌሊቱ ስምንት ሰዓት ከሀያ አካባቢ መድረሳቸው ተናግሯል። ሆኖም ግን በገበያው የነበራቸው ሁለቱ ስቋቸው ሙሉ በሙሉ ተቃጥሎ እንዳገኙት ገልጸዋል። የሰማነው ወደ ስምንት ሰዓት ከምናምን ነው። ያው ስምንት ከሀያ ስምንት ከሀያ አምስት አካባቢ ገበያው ላይ ደርሰናል እኛ ጋር ተቀጣጥሎ ስለደረሰ ያልተቃጥለውን ከሰው ጋር እየተባበርን ስናወጣ ያደር ነው እንጂ እኛ ተቃጥለዋል ና ወደ ሰባት ስምንት መቶ ሺህ አካባቢ ይጠጋል። ዞሮ ዞሮ ንብረቱ ብርድ ልብስ ነበረው፣ ፕላስቲክ ሻራ ነበረው፣ ቦቲ ጫማ ነበረው። ብዙ አይነት ንብረት ነው ዞሮ ዞሮ የነበረ ኛ ዞሮ ዞሮ እኛ ያው ብዙ አመት የሰራ ነው ስለሆነ እሱ ወድመዋል። የወጣ ነገር የለም። አቶ ኃይለ እንደተናገሩት የእሳቸው ንብረት ቢወድምም የሌሎች ሰዎች ንብረት ለማዳን ሌሊቱን ሙሉ ሲያግዙ ማሳለፋቸው ተናግሯል። በቃጠሎው ንብረት እንዳይወድም ለማዳን ህብረተሰብ ያደረገውን ጥረት ከፍተኛ መሆኑም ገልጸዋል። የእሳት አደጋ መኪኖች በመጠቀም እሳቱን ለማጥፋት ተሰርቷል ያሉት አቶ ኃይለም፣ ነገር ግን ለከተማው የማይመጥን የእሳት አደጋ መከላከያ ነው በማለት ተችቷል። እሳት አደጋ መከላከል ስራ መጨረሻ ላይ ከንጋት አካባቢ እንጂ ሌሊት ጋ ምንም እሳት አደጋም አልነበረም። እሳት አደጋ በአጥጋቢ ስራ አልሰራም፣ ብዙም ውሃም አልነበረው። ጭራሽ ለከተማ አይመጥንም፣ የሚመጥነው አይመስልም። እኛ በምንከፍለው አይነት ግብር አይመጥነንም፣ ለዚህ ከተማ አይመጥንም እሳት አደጋ ጭራሽ። በአድ ሐቂ ገበያ ባጋጠመው በዚህ እሳት ቃጠሎም በሰው ላይ ያደረሰው ጉዳት እንደሌለ ፖሊስ ገልጿል። የሐወልቲ ክፍለ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ገብረ ክርስቶስ ገብረ መስቀል እንደተናገሩት የእሳት አደጋው የተነሳበት ምክንያት ለማወቅ ቴክኒክ ኮሚቴ ተዋቅሮ ምርመራ እየተካሄደ ነው ብለዋል። እንዲሁም ያደረሰው የጉዳት መጠን እየተጣራ ነው በማለት አስታውቀዋል። ጠቅላላ ከፍተን ተቀጸላ ማህበራት ከአርባ ዝኮና ማህበራት ይሆናለው። በጠቅላላ በቃጥለው ጉዳት የደረሰባቸው ከአራት ማህበራት የሰዎች ስም ዝርዝር አግኝተናል። የተቃጠለ የሀብት መጠን ግን በዝርዝር እያጠናን ነው። የአራቱ ማህበራት ለጊዜው የ520 ሰዎች ንብረት በቃጥለው ጉዳት እንደደረሰበት መረጃ አግኝተናል። ነገር ግን በዝርዝር የማን ምን አይነት ንብረት ተቃጠለበት የሚል እያየነው ያለነው ነው ያሉት የመቀለ ከተማ ምክትል ከንቲባ ኢንጂነር አርያ ግርማይ፣ ጉዳቱ በደረሰበት ገበያ ሂደው ጎብኝተዋል። እንዲሁም ጉዳት ለደረሰባቸው ወገኖች በሁኔታው ማዘናቸው ገልጸዋል። ምክትል ከንቲባው የከተማው ነዋሪዎች፣ የጸጥታ አካላትና የተለያዩ ተቋማት፣ የእሳት አደጋ መከላከያ ሰራተኞች እሳቱን ለማጥፋት ላደረጉት አስተዋጽኦ አመስግነዋል። በቀጣይ ጉዳት ለደረሰባቸው ዳግም ወደ ስራ የሚመለሱበት ሁኔታ ለማመቻቸት ይሰራል ብለዋል። እንዲሁም ገበያው በዘመናዊ መልክ የማደራጀት ስራ በዘላቂነት ይሰራል ሲሉ ተናግረዋል። የገበያ ማዕከሉ በቆርቆሮ የተሰራ ነው። ስለዚህ በውስጥ የነበሩ እቃዎችም የሚቀጣጠሉ ናቸው። ሰው በቀላሉ የእሳት የመዛመት አደጋ ነበረው። ይሄ ሁሉ አካባቢ ያለው እሳት አደጋው ሰለባ መሆን ይችል ነበረና፣ በተደረገው ርብርብ ግን ውስን ብሎኮች ላይ ነው አደጋ የደረሰው። ትልቁ ነገር ግን አሁን በፍጥነት ጉዳት የደረሰባቸው የህብረተሰቡ ክፍል ነጋዴዎች መልሰን የማቋቋም ጉዳይ ነው የሚሆነው። ይሄ አጠቃላይ ንግድ ማህበረሰብ በማስተባበር ህዝቡ በማስተባበር ከተማ መስተዳደሩም የሚችለውን አቅም በማድረግ ፈጥረን የገበያ ስርዓቱ ወደ ነበረበት ለማቋቋም ህብረተሰቡ ስራውን የሚቀጥልበት ሁኔታ እናመቻቻለን። ለአሜሪካ ድምጽ ሙልጌታ ጽብሃም ከመቀለ። ከአሜሪካ ድምጽ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሙልጌታ ጽዋን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። ለኮሮና ቫይረስ ተጋልጠው ወለጋ ዩኒቨርሲቲ ሪፈራል ሆስፒታል ውስጥ ሕክምና ላይ ከነበሩ የኮቪድ-19 ሕሙማን መካከል 88ቱ ድነው መውጣታቸውን ሆስፒታሉ አስታውቋል። በተመሳሳይ ሁኔታ በጉደር የመጀመሪያ ሆስፒታል ውስጥ ከነበሩ 38 የኮሮና ቫይረስ ተጋላጮች ውስጥ አስራ ሶስቱ እንደተሻላቸው የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ገልጿል። በኮሮና ቫይረስ ተይዘው ከነበሩና አገግመው ከወጡት መካከል በህብረተሰብ ውስጥ ይታያል የሚሉት መዘናጋት ካልተወገደ ወረርሽኙ ብዙ ዋጋ ሊያስከፍል ይችላል ብለዋል። ናኮር መልካ ተጨማሪውን ዘገባ ያስደምጠናል። የኮሮና ቫይረስ ወረርሽኝ በከፍተኛ ሁኔታ እየተዛመተ መምጣቱን የኢትዮጵያ ጤና ሚኒስቴር እያስታወቀ ይገኛል። በኢትዮጵያ እስካሁን ከ አስራ ዘጠኝ ሺህ ሁለት መቶ ሰማኒያ ሰዎች በላይ በቫይረሱ ተይዘዋል። እስካሁን በኮቪድ-19 ህይወታቸውን ያጡ ሰዎች ቁጥር ደግሞ የዛሬውን የኢትዮጵያ ጤና ሚኒስቴር እለታዊ ሪፖርት ጨምሮ ዛሬ ህይወታቸው ያለፈው 26 ሰዎችን ጨምሮ ወረርሽኙ በኢትዮጵያ ከተገኘ ጀምሮ 336 ሰዎች ህይወታቸው አልፏል። በዛሬው የኢትዮጵያ ኮሮና ቫይረስ ሁኔታ መግለጫ እንጂ 330 ሰዎች ዛሬ የተሻላቸው ሲሆን በጽኑ የታመሙ ሰዎች ቁጥር ደግሞ 145 ደርሰዋል። ከተደረገው የ6907 የናሙና ምርመራ መካከል በዛሬው እለት በበሽታው መያዛቸው የተገለጸ ሰዎች ቁጥር 583 ነው። ኮሮና ቫይረስ በኢትዮጵያ ከተገኘ በአንድ ቀን ከፍተኛ የሆነው የሞት ቁጥርም ትናንትና 28 ሆኖ ተመዝግቧል። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የኮሮና ቫይረስ ሕክምና ክፍል አስተባባሪ ዶክተር ድሪባ ገመዳ እንደሚሉት ከሆነ የዛሬውን ዕለታዊ የምርመራ ውጤት ሳይጨምር በሆስፒታላቸው ውስጥ ህክምናውን ለመከታተል ከገቡ 88 ህሙማን መካከል ሰባቱ ተሽሏቸው ወጥተዋል። ኮሮና ቫይረስ እየተዛመተ ያለበትን ፍጥነት አስመልክቶ ተከታዩም ብለዋል ዶክተር ድሪባ ኦልሞስት፣ በነቀምቴ የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የመጀመሪያው የኮቪድ በሽተኛ ሆስፒታላችን የገባው ሰኔ አንድ ነበር። ሁለተኛው በወረርሽኙ የተጠቃ ሰው ደግሞ የተገኘው በሰኔ ሀያ ዘጠኝ ከአንድ ወር ቆይታ በኋላ ማለት ነው። ሶስተኛው ተጠቂ ከሁለት ሳምንታት በኋላ በሀምሌ አስራ አራት ነበር የተቀሩት ሰማንያ አምስት በኮሮና ቫይረስ የተያያዙ ሰዎች ደግሞ የተገኙት በአንድ ሳምንት ጊዜ ውስጥ ነው። ይህም የሚያሳየው ኮሮና ቫይረስ በኅብረተሰቡ መካከል በከፍተኛ ሁኔታ መሰራጨቱን ነው። የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ሕክምና ክፍል ኃላፊ ዶክተር ጎንፋ ሞቲ የኮሮና ቫይረስ በአምቦና አካባቢው እየተዛመተ መምጣቱን ተናግረዋል። በተለይ የአርቲስት ሀጫሉ ሁንዴሳ ግድያን ተከትሎ ሲደረጉ የነበሩ የተቃውሞ ሰልፎች ለቫይረሱ ስርጭት ትልቅ ሚና ተጫውተዋል ብለዋል። የዛሬውን ዕለታዊ የምርመራ ውጤት ሳይጨምር በሆስፒታላቸው በምርመራ ስለተገኘው የኮሮና ቫይረስ ተጠቂዎችን ቁጥርና አሁን ህክምናው በሚሰጥበት በጉደር የመጀመሪያ ሆስፒታል ስላሉትም ሁኔታዎች አክለው አብራርተዋል። ዶክተር ጎንፋ ዞናችን ውስጥ እስካሁን ባለው ተጨባጭ ቁጥር ይህንን አይል ነው ማለትም ባይቻልም አርቲስት አጫሉ ሞት ተከትሎ ብዙ ሰዎች መደረግ ያለባቸው ነገሮች ቅድማ መከላከል ያለባቸው ነገሮች ሳያደርጉ በመቆየቱ በዞናችን አሁን በብዛት እየተገኘ ይገኛል እና ከዚህም ጋራም ተያይዞ በሆስፒታላችንም በጤና ባለሙያም በታካሚ ላይም ወደ ሀያ የሚጠጉት ላይ በሽታ ተገኝቷል። እና ወደ ጉደሬ አጠቃላይ ሆስፒታል ተወስዶ ህክምናም ሲደረግላቸው ቆይቶ ወደ አስራ ሶስት የሚጠጉት ከሆስፒታላችን የተገኙት አሁን አገግሞ ማውጣት ችሏል። በአሁኑ ጊዜ በጉደር ሆስፒታል ውስጥ በሕክምና ላይ የሚገኙት ወደ ሀያ አምስት የሚሆኑ ታካሚዎች ናቸው። ሐኪሞቹ የኮሮና ቫይረስ በሁለቱም አካባቢዎች በከፍተኛ ሁኔታ እንዲዛመት በምክንያትነት የጠቀሱት ደግሞ የሕብረተሰቡ መዘናጋትን ነው። ይሄኛው ያመጣው ሲያረጉት የቆዩት እጅ መታጠብ፣ ርቀቱን ጠብቆ መሄድ እንዲሁም ደግሞ አፍና አፍንጫ መሸፈኛ ሳረጉ መሄዳቸው ነው። እና ይሄኛው ትንሽ ወደፊትም እንደዚህ የሚቀጥል ከሆነ ትልቅ ጉዳት የሚያደርስ መሆኑን ነው። ኮቪድ አስራ ዘጠኝ በኢትዮጵያ መገኘቱ በተነገረ ጊዜ ከፍተኛ ጥንቃቄ እንደ ነቀንቴ ከተማም ሲደረግ ነበር። የታክሲና ሰዎች እንቅስቃሴ ቆሞ ነበር። እንቅስቃሴው ሲጀመርም ጥንቃቄ በተሞላበት ሁኔታ ነበር። አሁን ግን ቅድመ ጥንቃቄው ሁሉ ቀርቶ ሁሉም እንቅስቃሴዎች ወደ ቦታቸው ተመልሰዋል። የማህበረሰቡ አኗኗር ላይ ምንም የተቀየረ ነገር የለም። ከፍተኛ መዘናጋትም ይስተዋላል። ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ በሁለቱ ሆስፒታሎች በከፍተኛ ህሙማን ክትትል ክፍል ውስጥ ያለም ሆነ ህይወቱ ያለፈ የኮሮና ቫይረስ በሽተኛ የለም። ቫይረሱን ስርጭት ለመግታት ሊደረግ ይገባል ስለሚሉትም ቅድመ ሁኔታዎች እንዲህ ይገልጻሉ፣ ዶክተር ድሪባ ገመዳ እና ዶክተር ጎንፋ ሞቲ። ልክ ከዚህ ቀደም ሲነገር እንደቆየ ሁሉ እጃችንን አዘውትረን በሳሙና መታጠብ፣ እጃችንን ሳንታጠብ ፊታችንን አለመንካት፣ አካላዊ ርቀታችንን መጠበቅ፣ ሰው የተሰበሰበበት ስፍራ አለመሄድ፣ ከቤታችን አለመውጣት ከቤት መውጣትም ግዴታ የሚሆንበት ጊዜ ላይ የአፍና አፍንጫ መሸፈኛ መጠቀምና በጤና ባለሙያና ጤና ሚኒስቴር የሚሰጡ ምክሮችን ተግባራዊ ማድረግ ያስፈልጋል። ስለዚህ ሰው እንደከዚህ በፊቱ በመፍራት ሰዎችን መጉዳት የሚችል መሆኑን አውቆ ቅድመ ጥንቃቄ ማድረግ ያስፈልጋል ማለት ነው። በተለያየ ቦታ የሚገኙት የመንግስት አካላት ሊሆኑ ይችላሉ፣ የሃይማኖት ተቋማት፣ እዚህ አካባቢ ላይ ይሄ ግንዛቤ ማስጨበጫ ይህ በሽታ መኖሩን የሚያሳውቁ ሰዎች እዚህ ላይ ቢሰሩ የተለየ ግንዛቤ ማስገኘት ይችላል ብዬ አስባለ። በጉደር የመጀመሪያ ሆስፒታል ውስጥ የህክምና ክትትል ሲያደርጉ ቆይተው ከኮሮና ቫይረስ ድነው ከወጡ ሰዎች መካከል አንድ ግለሰብ አነጋግረን ነበር። እንኳን እግዚአብሔር በሰላም ወደ ቤትዎ መለሰዎ ማለት እፈልጋለሁ። የት ነው የሚኖሩት? በኮሮና ቫይረስ መያዙን እንዴት ነው ሊያውቁ የቻሉት? ያምቦ ነዋሪ መያዝን ያወቅኩት የሆነ የተጠረጠረ ሰው ነበረ። ከዛ እኛም ከሰውዬ ጋር ኮንታክት ስላለን ያው ምርመራ እንድንያረግ የተነገረን ከዛ በኋላ ምርመራ ካረግ በኋላ ከአንድ ቀን በኋላ ፖዘቲቭ እንደሆነ የተነገረን ከዛ ወደ ሰንተሩ ሄደን ህክምና እንድንወልድ ነው የተነገረን። እንደዛ ነው ያወቅነው። በጊዜው ሲነገሩ ምን አይነት ስሜት ተሰማውት? ያገኙ በዛን ሰዓት የሆነ ሲመጡ ሰምቶኛል። በተቻለ መጠን ያው ጥንቃቄ እንደምናደርግ ና ለቤተሰቦችም አንዳንድ ምክር ሰጠዋቸው። ከዛ በኋላ ወደ ሴንተሩ መሄድ ስላለብኝ ወደ ዛ ሄ አሁን እርስ ባይመረመሩ የኮሮና ቫይረስ ተጠቂ ይሆናል ብለው አስበው ያውቃሉ? እንደዚህ ማወቅ የሚከብድ ይመስለኛል። አሁን ምንም የተሰማኝ ስሜት አልነበረኝም እና እንዳጋጣሚ ባልመረመር ኑሮ አለ ለማለት ያስቸግራል። እና ይሄ ደግሞ ለብዙ ሰው መተላለፍ ስለምችል ቫይረሱ ና መመርመሩ ነው የምሻል። እንዴት ነው ሕክምናው እንዴት ነበር? እዛ ብዙ እንክብካቤ ተደረገልን። ያው ሰፓሬት ነው ተለይቶ ነው ያለ፣ ነው እዛ ቦታ ተዘጋጅቷል። እዚህ ፐርፐስ ተብሎ የተዘጋጀ ሆስፒታል ነው ያሉ ባለሙም ያው ኮሚቲድ ሆኖ ያው ጥንቃቄ በማድረግ እኛንም በየጊዜ የሚደረገው ነገር ለእኛ እየተደረገልን ብዙ እንክብካቤ ሲደረግልን ነበረ። ብዙ ምክሮችም ያው ሳይኮሎጂካል እንዳንረበሽ አንዳንድ ምክሮች፣ ሌላው ሰው ደግሞ ኮንታክት እንዳናበዛ እርስ በእርሳችን ራሱ ተራርቀን እንድንቆይና ቶሎ ከማገገሚያ እንድንወጣ ብዙ ምክር ሲሰጡ ነበርና ጥሩ እንክብካቤ ነበር። የሚያስተላልፉት መልእክት ካለ ብዙ ቦታ ይሄ ቫይረስ ቀለል አድርጎ ማየት ስሜት አለ። ይሄ ደግሞ የክፉ ነገር ስለምዳረግ ብዙ ሰው እየተዘናጋ ነው። ይህ ቫይረስ አንዳንድ ሰዎች በጣም አክብቶ የሚያዩትም አለ፣ ገዳይ ነው ብሎ አለ። ሌሎች ደግሞ ብዙም ይህ በሽታም ላይኖር ይችላል፣ ምንም የታመኑ ራሱ ምንም ሳይሆኑ ነው ይወጡ ብሎ እየተዘናጋ ያለታል። እና እንደዚህ ብሎ ከሚያስቡ ጥንቃቄ ቢያደረጉ እና በጤና ባለሙያ የሚሰጠው ምክር ተቀብሎ ሁሉም ነገር ተጠቅሞ ራሳቸውና ቤተሰባቸው እንዲሁም ሀገራቸውን ጥንቃቄ አድርጎ መዘናጋት የኮሮና ቫይረስ ወረርሽኝን በተሳካ ሁኔታ ለመቆጣጠር የማህበረሰብ አቀፍ ንቅናቄና ምርመራ ዘመቻ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በይፋ አስጀምረዋል። በዚህ መርሃ ግብር በሁለት ሳምንት ውስጥ ሰፊ ምርመራ በማድረግ የወረርሽኙን ሁኔታ ይበልጥ በማወቅ ቀጣይ ሁኔታዎችን ለመወሰን የሚያስችል መሆኑን የኢትዮጵያ ጤና ሚኒስቴር አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ ናኮርን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን በእጅ ስልካችሁ ላይ ቪኦኤ ዶት ሆርን ዶት ሞቢ ላይም ስርጭቶቻችንን ታገኙታላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በአፍሪካዊቱ ካሜሮን በስተ ሰሜን የአገሪቱ ክፍል እየተስፋፋ ያለው የቦኮ ሀራም ሽብርተኞች እንቅስቃሴን የመዋጋቱን ጉዳይ መንግስትና ሰራዊቱን እያሳሰበ ያለ መሆኑ ነገር ካሜሩናውያንን በእጅጉ እያስጨነቃቸው መሆኑ ተዘግቧል። ባለፈው እሁድ ተጠርጣሪ የቦኮ ሀራም ታጣቂዎች አስራ ሰባት ሰዎችን ገድለው በተፈናቃዮች መጠለያ ውስጥ የነበሩ ሌሎች ስድስት ሰዎችን ደግሞ ማቁሰላቸው ከተነገረ በኋላ መንግስት ሁኔታውን የተመለከተበት መንገድ የሀገሪቱን ዜጎችና ባለሙያዎችን ያሳሰበ መሆኑም ተነግሯል። የካሜሮን ጦር ትችቱን ውድቅ ቢያደርግም መሰረቱን በናይጄሪያ ያደረገው የሽብርተኞች ቡድን የሚያደርገው ጥቃት እየጨመረ መምጣቱን የቪኦኤው ሞኪ ኤድዊን ኪንድዜካ ከያውንዴ የሚከተለውን ዘግቧል። ደረጀ ደስታ ያቀርበዋል። ኦስማኑ ሳኒ በሰሜን ካሜሩን በምትገኘው ማዙጎ ከተማ ወጣ ባለችው የነገቶቼ መንደር ነዋሪ መሪ ናቸው። አካባቢያቸውን ለረጅም ጊዜ ከቦኮ ሀራም ታጣቂዎች ሲከላከሉ መኖራቸውን ይናገራሉ። የስልሳ ሁለቱ አመቱ ሳኒ በአካባቢያቸው ያለው የመከላከያ ሰራዊት ቁጥር በእጅጉ የቀነሰ ሲሆን፣ አካባቢያቸውን ከናይጄሪያ ጋር የሚያዋስነው ድንበራቸው በቋሚነት የሚጠበቅ አይደለም። አካባቢያቸውን የሚጠብቁት ራሳቸው የአካባቢ ነዋሪዎች መሆናቸውን በ መግለጽ እንዲህ ይላሉ። ብዙ ጊዜ አካባቢውን የሚጠብቁት እንደ ነገሩ የታጠቁ የአካባቢው ሰዎች ብቻ ናቸው። መደበኛው ሰራዊት ወደዚህ አካባቢ ዘልቆ ከማህበረሰቡ መካከል ጠባቂዎችን መልምሎ ቢያሰለጥናቸው ማህበረሰባቸውን ከጥቃት ለመከላከል ዝግጁ የሆኑ ዜጎች አሉ። ሳኒ እንደሚሉት ከአምስት እስከ ስድስት የሚደርሱ የድንበር ኬላዎች ክፍት በመሆናቸው የቦኮሃራም ታጣቂዎች ያለፈውን እሁድ ጥቃት ለመፈጸም ተበረታተዋል። የካሜሩን መከላከያ ሰራዊት ሴቶች ጭምር የተሳተፉበትና ከናይጄሪያ ድንበር አቋርጠው የመጡ የቦኮ ሀራም ተዋጊዎች በነገቶች ወይ መንደር የሚገኘውን የአይዲፒ መጠለያ ካምፕ ማጥቃታቸውን አምነዋል። መከላከያ ሰራዊቱ ባወጣው መግለጫ በጥቃቱ በርካታ ሰዎች የሞቱ ወይም የቆሰሉ መሆናቸውን ገልጾ በቁጥር ምን ያህል እንደሆኑ ከመግለጽ ግን ተቆጥቧል። ሳኒ እንደሚሉት የመንደሪቱ ነዋሪዎች የሆኑ አስራ አምስት ሰዎች ወዲያውኑ ሲገደሉ አንድ ሰው ደግሞ የሞተው ሆስፒታል ከተወሰደ በኋላ ነው። ሌሎች ስድስት የሚሆኑ ሰዎችም በፈንጂ ጥቃት ሲቆስሉ ሰባ የሚሆኑ ሰዎችም ለደህንነታቸው ሲሉ በአካባቢው በሚገኘው ጫካ ተሸሽገዋል። ጥቃቱ የተፈጸመው የካሜሩን የመከላከያ ሰራዊት ሌተናል ጀነራል ረኔ ክላውድ ሜካ ሰሜናዊቱን ካሜሩንን ከጎበኙ በኋላ ነው። የጉብኝቱ አላማ ሰራዊቱ በቦኮ ሀራም ላይ የጀመረውን ጥቃት አጠናክሮ እንዲቀጥል ለማሳሰብ መሆኑን ጀነራሉ ገልጸዋል። ካሜሩንን ከናይጄሪያ ከሚያዋስኗት ከብዙዎቹ የድንበር አካባቢዎች ስፍራዎች ሰራዊቱ ለቆ ወጥቷል የሚለውን ክስ አስተባብለዋል። የካሜሮን ሰራዊት የሁሉንም ዜጎች ሕይወትና ንብረት ከሽብርተኛው ቡድን ለመከላከል በሚገባ እየሰራ ነው። እኔ ራሴ ቦኮ ሃራምን በመዋጋቱ ረገድ መስተካከል የሚገባ ወታደራዊ ስልት ይኖር እንደሆነ ለማየት ሰራዊቱን በየጊዜው እየሄድኩ እጎበኛለሁ። በያውንዴ ዩኒቨርሲቲ የግጭት መፍትሄዎች ባለሙያ ጂን ቪንሰንት ኖትዋዳ ኤቦዴ የካሜሩን ሰራዊት ቦኮ ሀራምን አሸንፌዋለሁ ብሎ ማሰብ አይኖርበትም። ምንም እንኳ ሽብርተኛው ቡድን የተዳከመ ቢሆንም አሁንም ድረስ በሰሜን ካሜሩን፣ በናይጄሪያና በቻድ እየተንቀሳቀሰ መሆኑን ማወቅ ይኖርበታል። የካሜሩን ሰራዊት የሚያደርሰውን አዲስ ጥቃት ለመቀነስ ከግምት ሊያስገባው የሚገባ ነገር ቢኖር የቦኮ ሀራም ተዋጊዎች መረጃ ለማግኘት የሚጠቀሙባቸው እጅግ ድሆች የተራቡና የተጎዱ ሰዎች መኖራቸውን ማወቁ ላይ ነው። የሽብርተኛው ቡድን ጥቃት ኢላማ የሆኑትን ሁሉንም ዜጎችና የመሰረተ ልማት ተቋማት ከጥቃት መከላከል ለካሜሩን ሰራዊት እጅግ አስፈላጊ ነገር ሊሆን ይገባል። ቦኮ ሐራም እየተዳከመ ያለ ቡድን ነው። ይሁን እንጂ ጨርሶ ያልጠፋ መሆኑን ለማሳየት ዜጎችን፣ ማህበረሰቡንና የበጎ አድራጎት ድርጅቶችን በማጥቃት መልእክት ማስተላለፍ ይፈልጋል። ካሜሩን እንዳስታወቀችው ካለፈው ጥር ወር ጀምሮ ቦኮ ሐራም 87 የሚደርሱ ጥቃቶችን አገሪቱ ከናይጄሪያ ጋር በሚያዋስናት ሰሜናዊ ክፍል አካሂዷል። ከዚያ ውስጥ 22ቱ በሰሜን ሞዞጎ ከተማ አካባቢ ነው። የተባበሩት መንግስታት እንዳወጣው ሪፖርት ቦኮ ሐራም ወደ 30 ሺህ የሚደርሱ ሰዎችን ሕይወት የቀጠፈና ወደ ሁለት ሚሊዮን የሚጠጉ በካሜሩንና ናይጄሪያና ቻድ የሚገኙ ነዋሪዎችን ያፈናቀለ መሆኑን አስታውቋል። ወደ ተከታዩ ዘገባችን ደግሞ እንለፍ። የዓለም የጤና ድርጅት ስለ ዓለም አቀፉ የኮቪድ-19 ሁኔታ ለመነጋገር የአስቸኳይ ኮሚቴ ስብሰባ ጠርቷል። ቫይረሱን ለመቆጣጠር በሚደረገው ጥረት ዓለም አቀፍ ትብብር እንዲኖር ጥሪ ማቅረቡን የአሜሪካ ድምፅ ዘጋቢ ሊሳሽ ላይን ከጄኔቫ በላከችው ዘገባ ጠቁማለች። አዳነች ፍስሐዬ ታቀርበዋለች። የአስቸኳይ ጊዜው ኮሚቴ ኮቪድ-19 በአለም አቀፍ ደረጃ በሕዝብ ላይ አስቸኳይ የጤና ስጋት መደቀኑን ለአራተኛ ጊዜ በሙሉ ድምፅ ተስማምቷል። ይኸው ኮሚቴ እንደ አውሮፓ አቆጣጠር ባለፈው ጥር 30 ቀን ለመጀመሪያ ጊዜ ስለ ቫይረሱ ባስታወቀበት ወቅት ከቻይናዎች ከአንድ መቶ ያነሱ የቫይረሱ በሽተኞች ነው የነበሩት። ከቻይና ውጭ የሞተ ሰውም አልነበረም። አሁን በስድስተኛ ወር ታዲያ በአለም አቀፍ ደረጃ ከ17 ሚሊዮን በላይ የሚሆኑ ሰዎች በቫይረሱ መያዛቸውን በሞት የተለዩት ደግሞ ከ750 ሺህ በላይ መሆናቸውን የዓለም የጤና ድርጅት አስታውቋል። በዚህ ቫይረስ ከተያዙትና በሞት ከተለዩ ሰዎች ብዛት ከግማሽ በላይ በአሜሪካ ሀገሮች መሆኑን የጤናው ድርጅት ገልጿል። የዓለም የጤና ድርጅት ዋና ሥራ አስኪያጅ ዶክተር ቴድሮስ አድሃኖም ይህ ሁኔታ ከባድ ጥረት እንደሚጠብቀን ያመላክታል ብለዋል። ይህ ዓለም አቀፍ ወረርሽኝ የሚያደርሰው ጉዳት ለአስርት ዓመታት ያህል የሚቀጥል በምዕተ ዓመት ውስጥ አንዴ ሊከሰት የሚችል የጤና ቀውስ ነው። ካለፈው የቫይረሱ ሁኔታ ወጥተናል የሚል እምነት አድሮባቸው የነበሩት ሀገሮች አሁን ከአዲስ የኮቪድ-19 መዛመት ጋር እየታገሉ ነው። በአስቸኳይ ኮሚቴው ስብሰባ ወደ 36 የሚጠጉ ጠቢባንና አማካሪዎች በቨርችዋል ወይም በርቀት ቴክኖሎጂ ተሰብስበው ዓለም አቀፉን ወረርሽኝ ለመታገድ የሚደረጉትን ብሔራዊ እና ዓለም አቀፍ ጥረቶችን ለመምራት ምክር ሀሳቦችን አቅርበዋል። አንደኛው ለኮቪድ-19 የክትባት መድኃኒትና የቴራፒ አገልግሎት ለመፍጠር በቀጠናና በዓለም አቀፍ ደረጃ የሚደረጉትን ጥረቶች ማስተባበር ነው። ዶክተር ቴድሮስ ለቫይረሱ አስተማማኝ የሆነ ክትባት መፍጠርና መድኃኒት ማግኘት ላይ የተጣለውን ተስፋ በሚገባ እንደሚረዱ ገልጸው ነገር ግን ሰዎች ብዙም በዛ ብቻ እንዳይተማመኑ መክረዋል። የክትባት መድኃኒት ለማግኘት በከፍተኛ ፍጥነት ጥረት እየተደረገ ቢሆንም ከዚህ ቫይረስ ጋር ለመኖር ስለሚቻልበት ሁኔታ መማር ግድ ይለናል። በእጃችን ባለው መሳሪያ መታገል ይኖርብናል። አዲሱን ዓለም አቀፍ ወረርሽኝ ኮሮና ቫይረስን ለመታገል በጣም ጥሩ መሳሪያዎች የሚሆኑት ከጤና አጠባበቅ ክፍሎች የሚቀርቡት መመሪያዎችና ማህበረሰቡ የሚወስዳቸው እርምጃዎች መሆናቸውን አስቸኳይ ኮሚቴው አስገንዝበዋል። እነሱም ቫይረሱ ሰውነታችን ውስጥ ይኖር እንደሆነ ለማወቅ መመርመርን፣ ንክኪ ያላቸውን ሰዎች ተከታትሎ ማግኘትን፣ የአካል ርቀት መጠበቅን፣ የአፍና የአፍንጫ መሸፈኛ ጭንብል ማድረግንና እጅ መታጠብን ያካትታሉ። መንግስታት ኮቪድ-19ን በሚመለከት በማህበረሰቡ ላይ የተመሰረተ የክትትል ስርዓት እንዲኖራቸው የአስቸኳይ ጊዜው ኮሚቴ መክሯል። የዓለም አቀፍ የአውሮፕላን በረራዎች ደህንነታቸው በተጠበቀ ሁኔታ ወደ ስራ እንዲመለሱ ለማስቻል ሲባል የበረራ እርምጃዎችን አስመልክቶ መረጃዎች እንዲለዋወጡ ኮሚቴው አሳስቧል። ዓለም አቀፉን ወረርሽኝ ለመታገል የሚደረጉትን ጥረቶች የሚያሰናክሉ መረጃዎችንና የተሳሳቱ ወሬዎችን በማስወገድ ተግባር መንግስታት በርትተው እንዲሰሩ የሚያስቸኳይ ኮሚቴው ምክረ ሀሳብ ጥሪ አቅርቧል። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። በምስራቃዊ የአማራ አካባቢዎች የተከሰተው የበረሃ አንበጣ መንጋ እየቀነሰ ቢመጣም አሁንም የመከላከል ሂደቱ ተጠናክሮ ካልቀጠለ የሚያስከትለው ጉዳት የከፋ ሊሆን ይችላል ሲል የኮምቦልቻ እጽዋት ጥበቃ ክሊኒክ አስታውቋል። መኸር የሕልውናው መሰረት ለሆነው የምስራቃዊው የአማራ አርሶ አደር እየጣለ ያለው የክረምት ዝናብ ሁለት አይነት ስሜት ፈጥሮበታል፣ ተስፋና ስጋት። የዝናቡ ስርጭት አለመቀነስ ተስፋውን ሲያለመልመው ባልተለመደ ሁኔታ በዝናብና በደጋማ አካባቢዎች የበረሃ አንበጣ መንጋ መከሰቱ ለፍርሃት ዳርጎታል። ምስራቃዊ የአማራ ዞኖችን የሚያካልለው የኮምቦልቻ አጽዋት ጥበቃ ክሊኒክ ዳይሬክተር መሐመድ ይመር እንደሚሉት ከግንቦት ወር ጀምሮ ያንበጣ መንጋው በአምስቱም ዞኖች ላይ ተከስቷል። ሰሜን ሸዋ ሰሜንና ደቡብ ወሎ፣ ኦሮሞና ዋግ ህምራ ብሔረሰብ ዞኖች ውስጥ። ቀዱን ዘገባ የወሎ ዘጋቢያችን መስፍን አራጌ ያስደምጠናል። መኸር የህልውናው መሰረት ለሆነው የምስራቃዊ የአማራ አርሶ አደር እየጣለ ያለው የክረምት ዝናብ ሁለት አይነት ስሜት ፈጥሮበታል፤ ተስፋና ስጋት። የዝናቡ ስርጭት አለመቀነስ ተስፋውን ሲያለመልመው፣ ባልተለመደ ሁኔታ በዝናብና በደጋማ አካባቢዎች የበረሃ አንበጣ መንጋ መከሰቱ ለፍርሃት ዳርጎታል። ምስራቃዊ የአማራ ዞኖችን የሚያካለለው የኮምቦልቻ እጽዋት ጥበቃ ክሊኒክ ዳይሬክቶሬት ዳይሬክተር መሐመድ ይመር እንደሚሉት ከግንቦት ወር ጀምሮ የአንበጣ መንጋው በአምስቱም ዞኖች ላይ ተከስቷል። ሰሜን ሸዋ፣ ሰሜንና ደቡብ ወሎ፣ ኦሮሞና ዋግምራ ብሄረሰብ ዞኖች ውስጥ እስካሁኑ ለየት ባለመልኩ የአንበጣንም ባህሪ ቦታ ባለመልኩ እስከ ደጋ ድረስ በጣም በከፍተኛ መልኩ ተፋበት ሁኔታ ነው ያለው። በተለይ ከግንቦት ጀምሮ ምስራት አማራ በአምስቱም ዞኖች በሰላሳ ስምንት ረዳ በሶስት መቶ ሀምሳ አምስት ቀበሌ አንድ መቶ ሰማንያ አምስት ሺ ሶስት መቶ አርባ ሄክታር ላይ የተከሰተበት ሁኔታ ነው ያለው። በከፍታቸው ከራስ ዳሼን የሚጣቀሱ በቅዝቃዜያቸው በረዶ ሰሪ የሚባልላቸው አካባቢዎች ሳይቀር የአንበጣ መንጋው ሰለባ መሆናቸውን በሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ቡድን መሪው አበበ ጌታቸው ይናገራሉ። እንግዲህ እስካሁን ድረስ ወደ ካሉን ሀያ አራት ወረዳዎች ሀያ ወረዳ ውስጥ የገባበት ሁኔታ ነው ያለው አራት ወረዳ ብቻ ነው ያልገባው። በቀበሌ ደረጃ ወደ መቶ ስልሳ አምስት ቀበሌ አካባቢ ገብቷል። አሁን ባለው ሁኔታ ላይ በተወሰነ መልኩ የቀነሰበት ሁኔታ ነው ያለው አንበጣው እንግዲህ የበራ አንበጣ ይባል እንጂ በከፍተኛ ሁኔታ ከቆይታ መንጻ ይባል ወደ መንዛ አካባቢ እጅግ በጣም ስደጋ የሚባለ ራስተሽነ አቡዬ ሜዳ ያለበት አካባቢ እዛ አካባቢም ራሱ የተከሰተበት ሁኔታ ነው ያለው። መንዝጌራ የሚባል ወደ ሶስት ሺ አራት መቶ ከመሬት ጠለል በላይ ባለበት በጣም ከፍተኛ መንጋ የገባበት ወደ መቶ ፐርሰንት ሰብል ያጠፋበት ሁኔታ ነው ያለው። ከአንበጣ መንጋው ስፋት አንጻር የደረሰው ጉዳት አነስተኛ የሚባል ነው የሚሉት የኮምቦልቻ እጽዋት ክሊኒክ ዳይሬክቶሬት ዳይሬክተር፣ ስጋታቸው በመኸር ሰብል ላይ ወደፊት ሊያስከትለው የሚችለው ጉዳት እንደሆነ ጠቁመዋል። እስካሁን ይህን ያህል የሚባል ጉዳት አላደረሰም። በተለይ አሁን እኛ ትልቁ ስጋት እንደ ምስራቅ አማራ ቀጣይ ላይ ነው። በተለይ አሁን የምህር ሰብል ይዘራል። አሁን እዚህ የምህር ሰብልን ተከትሎ ከፍተኛ ጉዳት ያደርሳል የሚነገር ነው ያለው። እስካሁን ግን አልፎ አልፎ በተለይ ደጋ አካባቢ ግንቦትና ሚያዝያ መጨረሻ ላይ ተከስቶ የነበረው እንደ ሰሜን ሸዋ አካባቢ ላይ በልግ ገብስ ሰብል ላይ የተወሰነ ጉዳት ያደረሰበት መጠን አለ። ግን ከአንበጣው መንጋ ስፋት አንጻር ሲታይ ይህን ያህል ጉዳት እዛ ካደረሰ ብለን እንደ ባለሙያ ብዙም የምናገርበት ነገር የለም። ቀጣይ ላይ ግን ከፍተኛ የሆነ ስጋት ነው ያለን። ባልተለመደ ሁኔታ በክረምትና በደጋማ ቦታዎች ላይ መከሰቱ በመከላከል ሂደቱ ላይ የሚያሳድረው ተጽዕኖ ይኖር ይሆን? አዎ፣ የአንበጣ ባህሪ አብዛኛውን ጊዜ በረሃና ሞቃት አካባቢ ላይ ነው የሚያሳየው የአንበጣ ስነ ህይወት። ነገር ግን በዚህ ዓመት ግንቦት አካባቢ ላይ በተለይ ደጋ አካባቢ የገባው አንበጣ በአሁኑ ሰዓት እንዲወጣልን አልቻለም። አንደኛ ቅዝቃዜ ስለያዘው ያዘው እዛው አካባቢ ያሉ የሚዘሩ ሰብሎ ዲየበላ የተወሰነ ጉ ጉዳት እያደረሰ ያለበት ሁኔታ ስለሆነ ከበፊቱ በተለየ መልኩ ተጽዕኖ አለው። በምስራቅ አማራ አምስቱም ዞኖች የአንበጣ መንጋው ያረፈበት ከአንድ መቶ አስራ አራት ሺህ ሄክታር መሬት በላይ በባህላዊ መንገድና አውሮፕላንን ጨምሮ በተደረገ ኬሚካል ርጭት ለመከላከል መቻሉን ከአቶ መሐመድ ማብራሪያ ለማወቅ ተችሏል። ብዛት ያለው የአንበጣ መንጋ ወደ አፋር ክልል መመለሱን ተከትሎ በአውሮፕላን የታገዘ ርጭት እየተደረገ መሆኑንም ጠቁመዋል። ከአንበጣው ስነ ባህሪ መለወጥ ጋር ተያይዞ ጥናት እንዲደረግ ለግብርና ምርምር ተቋማትና ለወሎ ወሎ ዩኒቨርሲቲ ሀሳብ መቅረቡንም አመልክተዋል። በወሎ ዩኒቨርሲቲ የእጽዋት ሳይንስ ትምህርት ክፍል መምህሩ ሰይድ ሐሰን ዓለም አቀፉ የአየር ለውጥና ሙቀት መጨመር በበረሃ አንበጣ ስነ ህይወትና ስነ ባህሪ ላይ ያልተለመደ ነገር አስከትሏል ይላሉ። ክስተቱ በአንበጣ ብቻ ሳይሆን በሌሎች ብዝሃ ህይወት ላይ መስተዋሉንም በማከል በበረሃ አንበጣ ብቻ ሳይሆን አጠቃላይ የዓለም የሙቀት የአየር መት ለውጥ በፊት ደጋም አካባቢ መምራቸውን ከፍተኛ ቦታ መምራቸው ቦታዎች ላይ የአየር ሁኔታው ተቀይሯል። የሙቀት መጠኑ ተቀይሯል። ተፋሪዎችም አንበጣን ጨምሮ እነዛ ቦታ ታዋቂ ላይ ተከስ ቦታዎች ላይ ሙቀቱ ጨምረዋል። እንደገና ደግሞ ሌሎች አካባቢ ምዳሮች ተቀይረዋል። የዓለም የሙቀት መጨመር እና የክላይሜት ቼንጅ አየር ሁኔታውን መቀየር ተባዮችን ራሳቸውን ቀይረዋልና ስለዚህ ዘንድሮ ላይ የተከሰተባቸው ቦታዎች ላይ በተለይ በዚህ በደቦሎ አካባቢ ከዛም አልፎ በደጋማ አካባቢዎች ላይ የአንበጣ በዓለም አቀፍ የታተሙ ጆርናሎች አሉ። ሁለት ሺ ሀያ ላይ አሁን የወጡ የበረሃ አንበጣ ከአየር ድሎስ ጋር ተገናኘ ተቀይረዋል። የምርምር ተቋማት ችግር ፈቺ በሆኑ የፈጠራ ስራ ላይ ካተኮሩ መንግስታት ከአየር ንብረት ለውጥ ጋር ተያይዞ የገቡትን ቃል ኪዳን ካከበሩ ችግሩን በዘላቂነት መቅረፍ ይቻላል ባይ ናቸው ምሁሩ። ወሎ ዩኒቨርሲቲ ከሰመራቸው ጋር በመተባበር በተከሰተው የበረሃን በጣ ዙሪያ ምርምር ለማድረግ ግብረ ኃይል ማቋቋሙን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አድራጌን ላደረሰን ዘገባው እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 መልክት ካስቀመጣችሁ ይደርሰናል። ሆርን አት ቪኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁነን አብራችሁን ሆኑ። ወደ ተከታዩ ዘገባችን እንለፍ። ፕሬዚዳንት ትራምፕ አሜሪካ በመላው ዓለም ያላትን የሰራዊት ቁጥር ለመቀነስ መወሰናቸውን ተከትሎ ዩናይትድ ስቴትስ ወደ 1200 የሚጠጉ ወታደሮቿን ከጀርመን እያስወጣች ነው። የአሜሪካ መከላከያ ሚኒስቴር ባለስልጣናት እርምጃው የሀገሪቱን ደህንነት ይበልጥ ያጠናክራል ቢሉም የአሜሪካ የደህንነት ባለሙያዎች ግን እርምጃው ፕሬዚዳንት ትራምፕ የመከላከያ ወጪ ድርሻቸውን ለማዋጣት ግድ የለሾች ናቸው የሚሏቸውን የኔቶ አባል ሀገሮች መቅጫ ነው ሲሉ ይተቻሉ። ከዋሽንግተን የቪኦኤ ዘጋቢ ሲንዲ ሴን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። በርካታ ኤክስፐርቶች ዩናይትድ ስቴትስ ወደ 12000 የሚጠጉ ወታደሮቿን ከጀርመን ለማውጣት መወሰኗን ተዋጊ ጄቶችን ከስፔን ሀለም የአየር ኃይል አንስቶ ወደ ጣሊያን ማንቀሳቀሰዋንና የአውሮፓን ቀዳሚ ወታደራዊ መምሪያ ከስቱት ጋርት በማንሳት ወደ ቤልጅየም ማዛወሯን ሲሰሙ ባለሙያዎቹ ማመን እንዳቃታቸው ተናግረዋል። አሜሪካ በአውሮፓ ካላት ወታደራዊ የጦር ይዞታ ይህ አይነቱ ስርነቀል ውሳኔ ሲወሰን ከሁለተኛው ዓለም ጦርነት በኋላ የመጀመሪያው ነው። የአሜሪካው የመከላከያ ሚኒስትር ማርክ ኤስፐር በፔንታገን የሚከተለውን ተናግረዋል። እነዚህ ለውጦች ዩናይትድ ስቴትስ እና የኔቶ አባል ሀገሮች ከሩሲያ የሚገጥማቸውን ጥቃት የሚከላከሉበትን መንገድ ያጠናክራሉ። አሜሪካም የተለያዩ ስትራቴጂዎችን እንድትጠቀም እድል በመስጠት ኔቶንም እንዲጠናከር ያደርጋል ለአጋር ሀገሮችም ዋስትና ይሰጣል። የአሜሪካና የአውሮፓ ወታደራዊ ማዕከላትም የጋራ ልምዶቻቸውን በተለያየ ስልት እንዲያደርጉ ይረዳቸዋል። ይሁን እንጂ ፕሬዚደንት ትራምፕ ከሆዋይት ሀውስ በሰጡት መግለጫ ግን ለስር ነቀል ለውጡ ሌሎችም ምክንያቶች ያሏቸው መሆኑን እንዲህ በማለት በግልጽ ተናግረዋል። ጀርመን ለኔቶ መክፈል የነበረባት በቢሊዮን የሚቆጠር እዳ አለባት እና ታዲያ እነዚያን ሁሉ ወታደሮች እዛ ማኖር ያለብን ለምንድን ነው? ይኸው አሁን ጀርመናውያን ይህ እርምጃ ለኢኮኖሚያቸው ጥሩ አለመሆኑን እየተናገሩ ነው። ለእኛ ኢኮኖሚ ግን ጥሩ ነው። ጀርመን ግድ የለሽ ናት። ፕሬዚዳንት ትራምፕ ጀርመንን እንደ ኢኮኖሚ አጋር አገር ከመመልከት ይልቅ እንደ ስጋት እየተመለከቱ ከረዥም ጊዜ ጀምሮ የሰላ ትችት ሲሰነዝሩ መቆየታቸውን ባለሙያዎች ይናገራሉ። ከጀርመኗ መሪ ቻንስለር አንጀላ ማርኬልም ጋር የቀዘቀዘ ግንኙነት እንደነበራቸው ያነሳሉ። ፕሬዚደንት ትራምፕ ጀርመንን እንደ ኢኮኖሚ አጋር አገር ከመመልከት ይልቅ እንደ ስጋት እየተመለከቱ ከረዥም ጊዜ ጀምሮ የሰላ ትችት ሲሰነዝሩ መቆየታቸውን ባለሙያዎቹ ይናገራሉ። ከጀርመኗ መሪ ቻንስለር አንጀላ ማርኬልም ጋር የቀዘቀዘ ግንኙነት እንደነበራቸው ያነሳሉ። ከአትላንቲክ ባሻገር ጉዳዮች ላይ ባለሙያ የሆኑት አንዳንድ ኤክስፐርቶች ይህ ውሳኔ በአሜሪካና በጀርመን ግንኙነት ላይ ከፍተኛ አደጋ የሚያመጣ የኔቶ አባል አገሮችን የሚያዳክምና የሩሲያውን ፕሬዚደንት ቭላዲሚር ፑቲንን የሚያስደስት ነው ይላሉ። የአትላንቲክ ካውንስል ኤክስፐርት የሆኑት ማርክ ስማኮቭስኪ እንዲህ ብለዋል። But an, uh, removal of US headquarters in Germany, which have been there for decades, Uh, which are cement in our relationship not only with Europe but with Germany. በዩናይትድ ስቴትስ እና በአውሮፓ ብቻ ሳይሆን እንዲሁም ከጀርመን ጋር ጭምር ለአስርት ዓመታት የግንኙነታችን ዋና መሠረት ሆነው የኖሩትን የዩናይትድ ስቴትስ ቀዳሚ መምሪያዎችን መዝጋት ማለት የአሜሪካን ደህንነትና ፍላጎት አደጋ ላይ መጣል ነው። በዚህ ረገድ ይህ አስተዳደር እየሄደበት ያለበትን ፍጥነት እየተመለከቱ የሚገረሙ ወገኖችም ያሉ ይመስለኛል። ሌሎች ኤክስፐርቶች ደግሞ እርምጃው ከጀርመን ወይም ከአውሮፓ ይልቅ በአብዛኛው የራሷን የአሜሪካን ስትራቴጂክ ጥቅም የሚጎዳ መሆኑን ይገልጻሉ። ለምሳሌ ከጀርመን ማርሻል ፈንድ ብሩኖ ለቴ እንዲህ ይላሉ። ጀርመን ለረጅም ጊዜ የቆየና አሁንም ድረስ አሜሪካ በአፍሪካና በመካከለኛው ምስራቅ አገሮች ለምታደርጋቸው ተልዕኮችና እንቅስቃሴዎች በሙሉ ወሳኝና ቁልፍ ማዕከል ነች። እዚያ እጅግ አስፈላጊ የሆኑ የማደራጃ ወይም የሎጂስቲክስ ማዕከሎችና የማዘዣ ጣቢያዎች አሉ። ከዚህ ማዕከል ሠራተኞችን የምትቀንስ ከሆነ ፈጥኖ ደራሽነትህ ቀርቶ በምትሰጠው ምላሽ ሁሉ እጅግ አዝጋሚ ትሆናለህ። የደህንነት ባለሙያዎቹ እንደሚሉት እንዲህ ያለው መጠነ ሰፊ የወታደራዊ ተቋማት ዝውውር ብዙ ቢሊየን ዶላሮችን የሚያስወጣና የዲሞክራቲክ ፓርቲ ፕሬዝደንት እጩ የሆኑት ጆ ባይደን የጥቅምቱን ምርጫ ቢያሸነፉና ወደ ነበረበት እንኳ ለመመለስ ቢያስፈልግ በርካታ ዓመታትን ሊወስድ የሚችል ነገር ነው። ወደ ተከታዩና የመጨረሻው ዘገባችን እናልፋለን። አፍሪካ ነክ ርዕሶች። የማላዊው አዲስ ፕሬዝዳንት ላዝራስ ቼክዌራ በቀድሞ ፕሬዝዳንት ፒተር ሙታሪካ አስተዳደር ወቅት ከአንድ ቢሊየን ዶላር በላይ በሙስና ተሰርቋል ይላሉ። ከአንድ ሳምንት በፊት ቅዳሜ ስለ ሀገሪቱ ሁኔታ ባደረጉት ንግግር ገንዘቡ መዘረፉን በቅርቡ ዋናው ተቆጣጣሪ ባወጡት ዘገባ ተካቷል ብለዋል። የዋናው ተቆጣጣሪ ሪፖርት የሀገሪቱ መንግስት ባለፉት ሁለት ዓመታት የነበረውን የገንዘብ አያያዝ እንደሚመለከት አዲሱ የማላዊ ፕሬዝዳንት መግለጻቸውን የዘጋቢያችን ላሜክ ማሴና ዘገባ ጠቅሷል። አዳነች ፍሳሀዬ ለአፍሪካ ነክ ርዕሶች ታቀርበዋለች። በዋናው ተቆጣጣሪ ዘገባ መሰረት አስር ሚሊዮን ዶላር የገባበት አልታወቀም። አንድ ሚሊዮን ዶላር ፍጻሜ ላላገኙ ውጥኖች ተከፍሏል። አራት መቶ ሺህ ዶላር ሰነድ ባልቀረበበት ነዳይ ዘይት ላይ ውሏል። የዘረፋው መጠን ከሰባት ዓመታት በፊት ከተፈጸመው የሙስና ቅሌት የባሰ ነው። በቀድሞ ፕሬዚደንት ጆይስ ባንዳ አገዛዝ ወቅት ሰላሳ ሁለት ሚሊዮን ዶላር የሚሆን የመንግስት ገንዘብ ምንነታቸው ባልታወቀ ኮንትራቶች ተዘርፏል ሲሉ ቻኩዌራ ከሰዋል። መንግስታቸው የመንግስትን ገንዘብ በመዝረፍ ተግባር የተሳተፉትን ሁሉ አይምርም ብለዋል angakhale kuti ndani na kuti anthu amene waba kubera malawi anzawo angopatsidwa kampata kwa kuti ቀደም ሲል ገንዘቡን የዘረፉት ሰዎች ገንዘቡን መክፈል አለባቸው እየነበር ነገር ግን ይህ በቂ አይደለም፣ ምክንያቱም የተዘረፈው የግብር ከፋዮች ገንዘብ መጠን ከፍተኛ ነውና፣ ስለሆነም በዘረፋው የተሳተፉት ሁሉ ምህረት ይደረግላቸው የማለት ያህል ይሆናል። ይህ ታዲያ ትክክል አይደለም ብለዋል ቻኩዌራ። አዲሱ የማላዊ ፕሬዚደንት አያይዘውም የሀገሪቱ የፍርድ ሚኒስትር በማላዊ ፖሊስ ያለው ጸረ ሙስና ቢሮንና ዳኞችን ከመሳሰሉት ባለድርሻዎች ጋር እንዲወያዩ መመሪያ ሰጥቻሉ ብለዋል። ይህም አሉ ፕሬዚዳንቱ መላ የመንግስት ሰራተኞች ንብረት ከሚያገኙት ክፍያ ጋር የሚመጣጠን መሆኑን ማጣራትን ያካትታል። ፍጋቲ ዜ ፒራጉጉዛ እንዲ ጉድንፖፉኒጋ ደላማ ዝምን ዞ አጠራጣሪ የሆነ የሀብት መጠን ያላቸው የመንግስት ሰራተኞች ንብረት ለምርመራ እንዳይንቀሳቀስ ይደረጋል ነው ያሉት አዲሱ የማላዊ ፕሬዚደንት። በአገር አቀፍ ደረጃ ንግግር ያደረጉት የቀድሞ ፕሬዝደንት ሙታሪካ ከአንድ የገንዘብ ቅሌት ራሳቸውን ባራቁ መንግስት ነው የሙታሪካ የግል ጠበቃ የሚገኙባቸው ሶስት ሰዎች ሙታሪካ ከውጭ ላስገቡት የአንድ ነጥብ ሁለት ሚሊዮን ኩንታል ሲሚንቶ ሰባት ሚሊዮን ዶላር ቀረጥ እንዳይከፍሉ ረድተዋል በሚል ክስ ታስረዋል። ሙታሪካ ባለፈው ዓርብ ባወጡት መግለጫ ታዲያ ያንን ያክል ብዛት ያለው ስሚንቶ እንዲገዛላቸው የጠየቁት ሰው እንደሌለና ያንን ያክል ስሚንቶ የሚያስፈልገው የግል ስራ ውጥ እንደሌላቸው ገልጸዋል። ነገር ግን ይህ አባባላቸው ኢምጌሜ ካሊራኔ የተባሉት ቃል አቀባያቸው ባለፈው ሰኔ ወር ካሉት ጋር ይጣረሳል። ሙታሪካ ዕቃውን ከግብር ነጻ የማስገባት መብት አላቸው ብለው እንደነበረ ተዘግቧል። አንዳንድ ተንታኞች ሞታሪካ ባለፈው ዓርብ የክህደት መግለጫ ያወጡት ከእስራት ለማምለጥ ሲሉ ነው ይላሉ። ሃምፍሪ ኡንጉላ የተባሉ የፖለቲካ ተንታኝ የፕሬዚደንት ቻኩዌር አስተዳደር በሙስና ላይ በሚደረገው ትግል የሚተው ሰው እንደሌለ ግልጽ ማድረግ ይኖርበታል ብለዋል። ኮፕሽን ሙስናን መታገል የምንችለው ከፍተኛ ስልጣን ያላቸውን ሰዎች ተጠያቂ ስናደርግ ብቻ ነው። ሙታሪካን እንደ ቀድሞው ፕሬዚደንት ብቻ ማየት የለብንም። በቅሌቱ ውስጥ ካሉበት ወይም ደግሞ ወደ መስሪያ ቤታቸው የሚያመላክት ከሆነ መታሰር አለባቸው። ሰዎች ሙስና ውስጥ መግባት ሊፈሩ የሚችሉት እርምጃ ሲወሰድ ብቻ ነው። ፕሬዚደንት ቻክዌራ በሙስና ላይ ዘመቻ የጀመሩት ባለፈው ሰኔ ወር በተካሄደው ፕሬዚዳንታዊ ምርጫ ሙታሪካ ከተሸነፉ በኋላ ነው። በአሁኑ ወቅት በሞታሪካ አስተዳደር ወቅት ተፈጸሙ ከተባሉ በደሎች ጋር በተያያዘ ብዙ ሰዎች እንደታሰሩ ታውቋል። የቀድሞው ገዢ ዲሞክራሲያዊ ተራማጅ ፓርቲ በአጽሮት አጠራሩ ዲፒፒ አሁን በተቃዋሚነት የተሰለፈ ሲሆን ዘመቻው የፖለቲካ ዓላማ አለው ሲል ከሷል። አዲሱ አስተዳደር ግን አስተባብሏል። አዲሱ የማላዊ ፕሬዚደንት ላዛሩስ ቻኩዌራ ስለጀመሩት የሙስሉና ዘመቻ የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በኋላ እስክንገናኝ ደህና ቆዩን። se bargaña la የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የሚመጣው የትግረኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም ብደና ደሩ